ለኮቪድ-19 መጋለጣቸውን ተከትሎ ለአንድ ሳምንት ተገልለው የቆዩት ፕሬዚደንት ጆ ባይደን ትናንት ማክሰኞ ወደ ዋይት ሀውስ ቤተ መንግስት ተመልሰዋል። ባይደን ሙሉ በሙሉ ከይታ ተሰውረው ይሰንብቱ እንጂ ከፕሬዚደንታዊ ምርጫ ፉክክሩ ለመውጣት ያደረጉት ውሳኔ የሳምንቱ አብይ ዜና አድርጓቸዋል። ምክትል ፕሬዚደንት ካማላ ሀሪስም በምርጫ ዘመቻ እየተዘዋውሩ መሆናቸውን አክላ የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያስተላለፈችውን ዘገባ ቆንጅታ እየታሰማናለች። ፕሬዚደንት ባይደን የምርጫ ዘመቻዎቻቸውን ሲያፋፍሙ በነበሩባቸው ባለፉት ሳምንታት በብዙ እንቅስቃሴዎች የታጀበ የነበረው የዋይት ሀውስ ድባብ አሁን ርጭ ብለዋል። እሳቸውም ኮቪድ-19 ይዟቸው ዴላዌር በሚገኘው መኖሪያቸው ተለይተው ከሰነበቱ በኋላ ትናንት ያለምንም ግርግር ነው ወደ ዋይት ሀውስ የተመለሱት። ምክትል ፕሬዚደንታቸው ካማላ ሀሪስም ዊስከንስን ክፍለ ግዛት የምረጡኝ ዘመቻቸውን ሲያካሂዱ ውለዋል። በሌላኛው ጎራ የቀድሞ ፕሬዝደንት ዶናልድ ትራምፕ የምርጫ ዘመቻ ደግሞ ትናንት ሁለቱንም ኢላማው አድርጎ መዋልን ነው የመረጠው። የሪፐብሊካን ፓርቲው እጩ ምክትል ፕሬዚዳንት ጄዲ ቫንስ ታሪክ ጆ ባይደንን ስራቸውን በወጉ ሳያጠናቀቁ አቋርጦ የወጡ ብቻ ሳይሆን ደግሞም ናቸው፣ እጅግ መጥፎ ከሆኑ የዩናይት ስቴትስ ፕሬዝዳንቶች አንዱ አድርጎ ያስታውሳቸዋል። ነገር ግን ወዳጆቼ፣ ካማላ ሃሪስ ደግሞ ከርሳቸው ይብሳሉ። ይህንን ደግሞ ሁሉም የሚያውቀው ነው። በእያንዳንዱ የጆ ባይደን ውድቀት እርሳቸውም አሉበት። የባይደንን የፕሬዝዳንትነት አእምሯዊ ብቃት በሚመለከትም ዋሽተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ካማላ ሃሪስን የአሜሪካ የውጭ ፖሊሲና የዲፕሎማሲያችን መሪ ድምፅ ሲሉ አሞግሰዋቸዋል። ምክትል ፕሬዚደንት ሃሪስ በባይደን እግር ተተክተው በእጩ ፕሬዚደንትነት ለመወዳደር የምረጡኝ ዘመቻ ላይ በሚሆኑበት በዚህ ወቅት ባይደን ብዙ ስራ የሚጠብቃቸው መሆኑንም ብሊንከን በአጽንኦት ሳይናገሩ አላለፉም። እስካሁን ላደረግናቸውና በሚቀጥሉት ስድስት ወራት መቀጠል ላለባቸው ጥረቶቻችን ከፍተኛ ትኩረት ሰጥተዋል በተለይም በመካከለኛው ምስራቅ ሰላም እንዲሰፍን የጋዛ ጦርነት እንዲቆም እና አካባቢው ወደ ተሻለ ጎዳና እንዲያመራ ለምናደርገው ሁሉ። ተንታኞችም እሳቸው ባሉት ይስማማሉ። ይህ የፕሬዚዳንታዊ ስልጣን ዘመን ሊጠናቀቅ አንድ ስምንተኛ የሚሆነው ጊዜ ይቀረዋል። አሁንም እንደተደቀኑ ያሉ ተጨባጭ ፈተናዎች አሉ። በሀገር ውስጥ የሸቀጥ ዋጋ እንዲቀንስ ማድረግ፣ ሸማቹን ካለ አግባብ በስውር ከሚጨመሩበት ክፍያዎች መጠበቅ፣ ሰራተኛውን ለኩባንያዎች ትርፍ ሲባል ከሚጫኑበት አስከፊ ሕጎች መከላከል፣ በውጭ ደግሞ በመካከለኛው ምስራቅ የተኩስ አቁም ስምምነት እንዲደረስ እና ሰላም እንዲወርድ የሚደረገው ጥረት መቀጠል አለበት። ሩሲያ በዩክሬን ላይ የምታካሄደውን ጦርነት ለመግታት የተያዘውን ጥረት እንዲሁ። ወቅታዊ ሁኔታው የውጭ ሀገር መሪዎችንም ምን አቋም እንደሚይዙ ማሳስቡ አልቀረም። በዚህ ሳምንት ከፕሬዚደንት ባይደን ከምክትል ፕሬዚደንት ካማላ ሀሪስ እና ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር የሚገናኙት የእስራኤሉ ጠቅላይ ሚኒስትርም ይህንኑ ተገንዝበዋል። የቴክሳስ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰሩ ጀረሚ ሱሪ በዚህ መልክ ይተነትኑታል። ባይደን ከዓለም አቀፍ ጉዳዮች አኳያ አንድ ችግር የሚኖራቸው ይመስለኛል። እሳቸው ከጥቂት ወራት በኋላ ስራው ላይ እንደማይኖሩ የውጭ ሀገር መሪዎች ያውቃሉ። ስለዚህ ከእርሳቸው ጋር ስምምነቶችን ለማድረግ ያመንታሉ። ምክንያቱም ቀጣዩ ፕሬዝዳንት ማንም ይሁን ማን ካማላ ሀሪስም ቢሆኑ የራሳቸው የውጭ ጉዳይ ፖሊሲ ቡድን ማዋቅራቸው ማዋቀራቸውና የራሳቸውን ግቦች መቀጻቸው አይቀርም። በሌላ በኩል ደግሞ የተቻላቸውን ያህል ቶሎ ቶሎ ብለው ጉዳያቸውን ከባይደን ጋር ለመጨረስ የሚፈልጉ የውጭ አገር መሪዎች ይኖራሉ ምክንያቱም ወደፊት ምን እንደሚሆን እርግጠኛ መሆን ስለማይችሉ ነው። ፕሬዚደንት ባይደን ዛሬ ማታ በቀጥታ ከኦቫል ኦፊስ ጽህፈት ቤታቸው በሚያደርጉት ንግግር ከፕሬዚደንታዊ ምርጫ ፉክክሩ ራሳቸውን ለማግለል ስለምን እንደወሰኑ ለአሜሪካ ሕዝብ ያስረዳሉ።